ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር ተብጄ ሞላ በአለፈው ቅዳሜ ሜይ 18 አውስትራሊያ ውስጥ አገር አቀፍ ምርጫ ተካሂዷል። በውጤቱም የሊበራል ናሽናል ጥምር መንግስት ዳግም ለሶስተኛ ዙር ተመርጦ መንግስት ሊያቆም በመሰናዶ ላይ ነው የሚገኘው። ጠበቅ የነበረው የሊበራል ፓርቲ እንደሚያሸንፍ ነበር። በእርግጠኝነት የህዝብ አስተያየት ስብስቦች በሙሉ የሚያሳዩት የፓርቲዎቹም ሆነ የህዝቡ ይህ ውጤት እንዴት ተለውጦ የጥምር መንግስቱ ዳግም ለሶስተ ኛ ጊዜ ሊመረጥ በቃ የሚል አተያየት በእርሶ በኩል እውነት ነው? በህዝብ አስተያየት ግምገማም በፓርቲ ውስጣዊ ፖልም መሰረት አሸናፊው ሌበር እንደሚሆን ግምት ተሰቶት ነበር። ውጤቱ ሁሉንም ያስደነገጠ ነው። እውነትን ለመናገር የፖለቲካ ተንታኞችን ሁሉ ግራ ያጋባ ውጤት ነው። ነገር ግን ሶስት ነገሮች ለውጤቱ አስተዋጽኦ አድርገዋል ብሎ ማሰብ ይቻላል። አንዱ ሌበር ይዞት የመጣው የፖሊሲ አማራጭ አምቢሽየስ ነው የስር ነቀልነት ባህሪ ያለው ፖሊሲው። ህዝብ ደግሞ በተፈጥሮ ትልቅ መናጋት ወይም ክራይሲስ ካልገጠመው በስተቀር ስር ነቀል ፖሊሲ የመቀበል ተንደንስ የለውም፣ ወይ ፍላጎት የለውም እና ሌበርን በግብር አሰባሰብ ዘርፉ፣ በአየር ንብረት መዛባት በኩል ያለውን፣ በባንኪንግ ሲስተሙ ያለውን እና በቤት ባለቤትነት ዙሪያ ያሉትን የፖሊሲ አማራጮች ስታይ የስር ነቀልነት ባህሪ ያላቸው፣ እነዚህ ፖሊሲዎች ደግሞ ሰባ ፐርሰንት የሚሆነውን መካከል ኛ ገቢ እና ከዛ በላይ የሆነውን ህዝብ የማስደንገጥ የማስፈራት ባህሪ ያሳደሩ ይመስለኛል፣ በእኔ ግምት። ምክንያቱም ለምሳሌ የግብሩን አሰባሰብ ፖሊሲ ስታየው ሰላሳ ፐርሰንት የሚሆነው ማህበረሰብ ብዙ ላይ ጎዳ ይችላል። ተጠቃሚ ነው የሚሆነው ግን ከመካከለኛ ገቢ እና ከዛ በላይ የሆነው ማህበረሰብ ሰባ ፐርሰንቱ ብንለው፣ እሱ የግብር አሰባሰብ ሂደቱ ተጠቂ ይሆናለሁ ብሎ ስጋት ውስጥ የገባ ይመስለኛል። በአጠቃላይ የፖሊሲው አምቢሽየስ መሆን ሌበርን ተሸናፊ አድርጎታ ብዬ ገምታለሁ። እኔም ከዚሁ ጋር ተያይዞ አንዳንድ የሀገሪቱን የምርጫ ታሪክ በቅርበት የሚያዩ ሰዎች የሚያነሱት ነገር አለ። ሌበር እንደዚህ አይነት ስር ነቀል የፖሊሲ አማራጭ አቅርቦ ማሸነፍ የቻለው አገሪቱ በስጋት ውስጥ ስትገባ ወይም ከፍተኛ የመናጋት ችግር ሲገጥማት ነው። ለምሳሌ የአስራ ዘጠኝ ሰላሳዎቹን ታላቁን የታላቁን ዲፕሬሽን ማየት ትችላለ። በሱ ማግስት ሌበር አሸንፎ ወደ ስልጣን መጥተዋል። ሁለተኛ አለም ጦርነት፣ እሱም ላይ እንዲሁ ስርነቀል ፖሊሲ አማራጭ ይዘው መጥተው አሸንፈዋል። የባለፈው የኢኮኖሚ ረሴሽኑ ማየት ትችላለ። እዛም ላይ እንዲሁ አማራጭ አምተው ይዘው አሸንፈዋል። ያ ምንድን ነው? ህዝቡ የከፋ ችግር ገጥሞናም ብሎ ሲያምን ነው ሌበር በእንደዚህ አይነት ፖሊሲ ማሸንፍ የሚችለው። ካልሆነ ግን ፌዴሬሽኑ ከተፈጠረበት ጊዜ ጀምሮ ያለውን ዘመን ብታየው አብዛኛውን ጊዜ ስልጣን ላይ የቆዩት የጥምር መንግስቱ ነው። ሌበር በጣም የተወሰነ ዓመታትን ነው በስልጣን ላይ የቆየ። ምክንያቱም ብዙ ጊዜ ይዘውት የሚመጡት የፖሊሲ አማራጭ ቦልድ ነው፣ አምቢሽየስ ነው እና ህዝቡ ያን ለመቀበል ወደ ኋላ ይላል። እና እሱ አንዱ ምክንያት ይመስለኛል። ሁለተኛው ደግሞ የኮሊሽኑ ወይም ደግሞ የቅንጅቱ የጥምር መንግስቱ ሰዎች በተቃራኒው ይሄ ነው የሚባል የፖሊሲ አማራጭ ይዘው አልመጡም። ስለዚህ ዋና ትኩረታቸው የነበረው ምን ላይ ነው? አሉታዊ የምርጫ ዘመቻ ላይ ነው ያተኮሩት። በተለይ በገጠራማው የሀገሪቱ ክፍል እና በትምህርት ብዙም ባልገፋው የማህበረሰቡ ክፍል ውስጥ ይሄን ሀሳባቸውን አተራ ይተወጣል። አሉታዊ የሆነ የማስፈራሪያ ሌበር ከመጣ አገሪቱን ወደኋላ ይጎትሳታል። ሌበር ፖሊሲ ኢኮኖሚውን ማስተዳደር አይችልም። ሌበር ወደኋላ ይጎተናል። አሁን ያለንበት መስመር ልክ ነው። መቀየር ወይም መቀየር መለወጥ ያለብን ነገር የለም። በጣም ኮምፎርታብል ነን። ሌበርን ካመጣችሁ ግን አሁን ከዝነው ዘራይት ትራክ ይዞን ይወጣል። ሌበር የሚታመን መንግስት ሊመሰረት አይችልም፣ በማለት የማስፈራሪያ ስራ ሰርቷል። ሌላኛው የማስፈራሪያ ስራ ደግሞ ጡረተኞች፣ ያጠራቀማችሁትን ገንዘብ ሌበር ወስዶ ሊያከፋፍልባችሁ ነው፣ የሶሻሊስት መንግስት ሊመሰረትባችሁ ነው በማለት ጡረተኞችን፣ የገጠራማውን የማህበረሰብ ክፍል፣ በትምህርቱም እንዲህ ብዙ ያልገፋውን ብዙም ወደ ግራና ቀኝ የማየውን ማህበረሰብ ክፍል በደንብ ስትራቴጂክ በሆነ መንገድ አሉታዊ ዘመቻ አካሂደው ያን ማህበረሰብ ያሳመኑ ይመስለኛል። ሶስተኛ ነገር ደግሞ ማየት ያለብን የአውስትራሊያ ፖለቲካ ተወደደም ተጠላም አለም አቀፋ ፖለቲካዊ ካለው የፖለቲካ ክስተት ጋር የተያያዘ ነው። ይህን ስንል ምን ማለት ነው? ካለፉት ሶስት አመታት ጀምሮ በአለም ዙሪያ ያለው የፖለቲካ እንቅስቃሴ ቀኝ ዘመን ፖለቲካ ነው። የቀኝ ዘመን ፖለቲካ ኃይሎች ወደ መሀል እየመጡ ነው። ከሀንጋሪ ጀምሮ እስከ እስራኤል ከህንድ እስከ ፊሊፒንስ ከአሜሪካ እስከ ብርቴን ያሉት የፖለቲካ ክስተቶች ስታያቸው በሁሉም ዘንድ ቀኝ ኃይሎች ወደ ፊት እየመጡ ነው። ስለዚህ የአውስትራሊያ የፖለቲካ ክስተትም ከዚሁ ጋር የተያያዘ ነው። ኦፍኮርስ የሚለይበት መንገድ አለ። የሚለይበት መንገድ ምንድን ነው? ሙሉ በሙሉ የቀኝ ፖለቲካ ምልክት ነው ላለማለት የሚዳርግን ነገር ምንድን ነው? የማህበራዊ እና ባህላዊ ነገሮችን ፖለቲካ አማራጭ አድርገው አልቀረቡም። በዚህኛው ዙር ሌበርም የጥምር ፓርቲውም ባህል፣ ልዩነትን፣ የማህበረሰብ ማህበራዊ ጉዳዮችን የፖለቲካ አጀንዳ አድርገው አልመጡም። ይሄ ጥሩ ነገር ነው። በሌላ በኩል ደግሞ በሌላው የቀኝ ዘመን ፖለቲከኞች ያየነውን አይነት የኢኮኖሚክ ኢሹዎችን ይዘው መጥተዋል እና እነዚህ ሶስት ነገሮች አስተዋጽኦ ያደርጉ ይመስለኛል እነሱም አምቢሽየስ ፖሊሲ መምጣት ምህረቱ፣ ኃይል አሉታዊ የፖለቲካ ዘመቻ ማካሄዱ፣ ሶስተኛው ደግሞ በአጠቃላይ በዓለም ዙሪያ ያለው ቀኝ ዘመም የፖለቲካ እንቅስቃሴ፣ እነዚህ ሶስቱ አንድ ላይ ተጣምረው የሌበርን አለማሸነፍ እውን ያደረጉ ይመስለኛል። አሁን እንደጠቀሱት አንዱም ሊበራል ናሽናል ጥምር መንግስት ብዙ ጊዜ ደግሞ ደጋግሞ ከሚናገራቸው ነገሮችና የሰዎችም አእምሮ ውስጥ ሰርጾ እውን መስሎ የሚታየው ነገር ቢኖር ከኛ የተሻለ የምጣኔ ሀብት ተዳዳሪ ወይም ስራ አስኪያጅ የለም፣ እኛ ጥሩ ኢኮኖሚክ ማኔጀሮች ነን የሚል አባባሎችን ደጋግሞ ይናገራል። በእርግጥ በ እውነታው ሲታይ የኢኮኖሚ ሪፎርም ወይም ለውጥ ያካሄደው በአብዛኛው ጊዜ ቅድም እንዳነሱት አውስትራሊያን ብጣኔ ሀብት ከአለም አቀፍ ደረጃ ጋር እኩል እንዲሆን ያደረጉት በነ ቦብ ሆክ እና ፖል ኪቲንግ ጊዜ ነው። ከዛም በፊት እንደዚሁ የማህበራዊ ለውጥ ማሻሻያዎች የሚደረጉት ትላልቅ ነገሮች እንደነ ሜዲኬር የመሳሰሉ የታክስ ሲስተሙንም እንደዚሁ እየመቀየሩ በአብዛኛው የተከናወነው በሌበር ጊዜ ነው። ሌበሮች ግን ደግሞ ዳግሞ ያንን አያነሱም። በጆን ሀዋርድ ጊዜ የተካሄደው አንድ ትልቅ ጋር ቢኖር የመከራከሪያ ሀሳብ ተደርጎ የሚታየው የፖርት አርተር እልቂትን አስመልክቶ ጦር መሳሪያ ሰዎች እጅ እንዳይገባ የወሰዱት እርምጃ ነው። ከዛ ባሻገር ግን የጥምር መንግስቱ እኛ ጥሩ የምጣኔ ሀብት አስተዳዳሪነን እንዲሉ ያሰኛቸው ድለኞች ሆነው የቻይና ኢኮኖሚ እያደገ በመጣበት ወቅት ነው እንጂ ያ አይደለም ብለው የሚከራከሩ ወገኖች አሉ። ትክክለኛው የምጣኔ ሀብት አስተዳዳሪዎች እኛ ነን፣ ተሻልነን ብለው ሲሉ እውነተኛ ሪኮርዳቸውን እንዴት ያስተያዩታል? ይሄ ደግሞ ሲነገር በብዙዎች ዘንድ በእኛም ማህበረሰብ ዘንድ እውነት መስሎ ይታያልና፣ ልክ ነው? እንግዲህ የፖለቲካ ምርጫ ዘመቻ ለአጭር ጊዜ የሚቆይ በመሆኑ ተደጋግሞ የሚነገር በመሆኑ ውሸትም ቢሆን ደጋግመህ ከተናገርከው እውነት መስሎ የመቅረብ የማሸነፍ ኃይል ስላለው ብቻ እንጂ ኢኮኖሚውን እንደተባለው የአውስትራሊያን ምጣኔ ሀብት በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ተወዳዳሪን ብቻ ሳይሆን የተሻለ ሆኖ እንዲገኝ ያደረጉት የሌበር መሪዎች ናቸው። ይሄ እውነታው ነው፣ ሪከርድ የሆነ ነው። ሰዎቹም እንደምታስታውሰው ከምርጫው ሁለት ሳምንት ቀደም ብለው ሁለቱ መሪዎች በአንድ ላይ የሰጡት መግለጫ ነበር ጉዳይ ላይ እውነታው ይሄ ነው። እንደተባለውም አሁን ያለው የአውስትራሊያ በአንጻራዊ ደረጃ የተሻለ የምጣኔ ሀብት ፐርፎርማንስ ግሎባል ሁኔታው ነው፣ አለም አቀፋዊ ሁኔታው ነው። ለምሳሌ የቻይና ኢኮኖሚ ጠንክሮ ተመጋጋቢ መሆን ከአውስትራሊያ ምጣኔ ሀብት ጋር ተመጋጋቢ ሆኖ መገኘቱ፣ እንዲሁም በቅርብ ጊዜ እስከሚሸራተት ድረስ በመኖሪያ ቤት ዙሪያ ያለው ገበያ በጣም ጣራ የነካ መሆኑ፣ እንዲሁም ደግሞ በባንኪንግ ሲስተሙ ያለው ትችት ያን ተከትሎ የመጣው ለውጥ ስኬታማ መሆኑ እነዚህ ነገሮች አንድ ላይ አሁን ያለውን የጥምረቱን ኃይል ጥሩ የኢኮኖሚ ማናጀር እንደሆነ አስመስሎት ሊሆን ይችላል። ነገር ግን ከታሪካዊ ዳራው ስታየው የዚችን ሀገር ኢኮኖሚ በመምራት ከሌበር የተሻለ ታሪካዊ ሪከርድ ያለው የለም። ሆኖም ግን ምርጫ እንደሚባለው ተደጋግሞ ያለ፣ ደጋግሞ የተናገረ ደጋግሞ ሀሳቡን ያቀረበ ነው የሚያሸንፍበት እና ወደኋላ ሂደው ታሪካዊ ስኬታቸውን ከአለው ተጨባጭ ሁኔታ ጋር አጣምረው ፖሊሲ መቅረጽ አልቻሉም። ፖሊሲው ተገቢ ነው። ለምሳሌ ግብርን በተመለከተ ግብር ሰብስበን ሆስፒታል እና ትምህርት ቤት እንስራ ነው። ይህን የሚቃወሙ ብዙ ሰው የለም። የክላይሜት ቼንጁ ትልቅ አደጋ ነው። በዙ ስራ ላይ ቪያብል የሆነ ፖሊሲ ያስፈልገና ነው ያሉት። ይህን የሚቃወም ሀይል የለም። ነገር ግን ይህን ናሬቲቫቸውን ከታሪካዊ ሪከርዳቸው ጋር ፐርፎርማንሳቸው ጋር አጣምረው ማቅረብ አልቻሉም ብዬ ነው ማምነው። በእኔ እይታ ከዚሁ ጋር በተያያዘ መልክ አንዱ ሰሞኑን የመከራከሪያ ጉዳይ ሆኖ የቀረበው የማህበራዊ ፍትህን የሚመለከት ነው። አሁን እንደነሱት በተለይ ሌበር ይዟቸው ከወጡት ትላልቅ የማሸ ማሻሻያ ለውጥ ወይም የሪፎርም ፖሊሲዎች አኳያ አንዱ ከላይ ከፍተኛ ገቢ ካላቸው ኩባንያዎችም ሆነ ግለሰቦች የሚሰበሰቡ ታክሶች እንጂ ታች ያለው ሕብረተሰብ የሚነካ አይደለም። ከቶሆንም ከላይኛው ካለው ከኩባንያዎችና ግለሰቦች የሚሰበሰቡ ግብሮች ከፍተኛ ለሆነ የትምህርት ቤት የሀገሪቷን የወደፊት የሰው ሀብት የሚካብትበት፣ ሁለተኛ ለጤና የሚውልበት፣ እንደዚሁም ለትላልቅ ለሆኑ የመሰረተ ልማት አውታሮች መንግስት መንገድ የመሳሰሉትን ነገሮች ላይ ለማዋያ እንዲሆን ዝቅተኛ ህብረተሰብ የደሞዝ ጭማሪው ከዝቅተኛ የመተዳደሪያ ገቢ ወደ ለመኖር የሚያስችል ደሞዝ ላይ እንዲሆን የሚሉ ከዛም አልፎ በሴንተርሊንክ ደረጃ ላሉ እና ድጎማ ተቀባይ ለሆኑ ወገኖች ለነሱ ገቢያቸውን በየ15 ቀኑ ቢያንስ እስከ 75 ብር ያክል ለመጨመር የታሰቡ ለዛ የሚውል ነው ያገንዘቡ። ይህ ማለት ሶሻል ጀስቲስ ወይም ማህበራዊ ፍትህን የሚያመለክት ተጠቃሚው ሰፊው ህብረተሰብ ሆኖ ተቃዋሚው መልሶ ሰፊው ህብረተሰብ ነው የሆነው። እና ይሄ ስለ ህብረተሰባችን ምን ያሳያል? እንደ ህብረተሰብ፣ እንደ ሀገር፣ እንደ ህዝብ ቸርነን ወይ ወይስ? ለማህበረሰባዊ የተዋጽኦ ከሚሉው ይልቅ ለእኔ ወደሚለው የሚመዝን ህብረተሰብ ነው ያለን። እና ለማህበራዊ ፍትህ አውስትራሊያን ቆመዋል ተብሎ ብዙ ጊዜ የሚነገረው የተጋነነ እንጂ እውነት አይደለም የሚሉ መከራከሪያ ሀሳቦችም ቀርበው ይታያሉ። እነዚህ ታታዮች ላይ ሲርሶ አመላከት ምንድን ነው እውነት ነው በእውነቱ የሌበራል ፓርቲ ታሪካዊ ምስረታውም ሂደቱም መሰረቱ ማህበራዊ ፍትህ ነው ከሰራተኛው ጋር የወገነ ፖሊሲ ነው ይዞ የሚንቀሳቀሰው ነገር ግን ደግሞ አንድ ማወቅ ያለብን ማስተዋልም ያለብን ነገር ምንድን ነው ቅድም የተባለው እነዚህ ነገሮች አምቢሽስነቱ የመሰለ ብዙ ነገር ነው። አሁን ሚኒማም ወጅን ከፍ ማድረግ፣ ፔንሽኑን፣ ታክሱን ከላይኛው ከባለጸጋው ወስዶ ለታችኛው ማድረስ በአንድ ላይ ሲጨማመሩ ፖሊሲው በጣም ለጥምረቱ ሀይል ለኮሊዥኑ ፓርቲዎቹ አሉታዊ ካምፔን ለመስራት አመች በር ሰጥቷል። ምክንያቱም ፖለቲካ ዘይንዶፍ ትደይ ማሳመን ነው። ታሳምን ደግሞ አስፈራርተህም ሊሆን ይችላል። አሁን ለምሳሌ አንድ ነገር ላንሳልህ። የሌበር አንዱ የታክስ ወይም የግብር ማሰባሰቢያ ፖሊሲው ላይ አንትሮዲስ ያደረግ ምንድን ነው የጡረተኞች ኢንቨስት አድርገው ከሚያገኙት ሪተርን ገቢያቸው ከትርፉ እሱም ታክስ አጨምራለሁ ነው። አሁን ይህን ሀሳብ ኮሊዥ ነው ወይም የጥምረት ሀይሉ ወስዶ ምንድን ነው ያደረገው? እድሜ ልካችሁን ያጠራቀማችሁትን ሀብት ቀምቶ ለማይገባቸው ሰዎች ሊሰጣቸው ነው። ሶሻሊስት መንግስት ሊመጣ ነው። ማህበራዊ ፍትህ ሊሰራበት ነው። አይደለም? ቅስቀሳ የተሰራው ቅስቀሳ የተሰራው ምንድን ነው ሶሻሊስት መንግስት። ይህ ሲምፕል መረጃ ነው። ይሄን ካውንተር አታክ የሚያደርግ ይህን ካውንተር ባላንስ የሚያደርግ ይህን የሚያስተካክል የሌበር ትርክት አልነበረም። አንዱ እሱ ነው እንጂ ልክ ነው። ለምሳሌ የአውስትራሊያ እንደ ህዝብ ለማህበራዊ ፍትህ ያለን እይታ ምን ይመስላል? ይሄ ምርጫ የዛ እይታችን ነጸብራቅ ነው ወይ ለማለት እኔ ይከብደኛል። ምንድን ነው የሚከብደኝ? አሁን መሬት ላይ ያሉ የማህበራዊ ፍትህ ስራዎች አሉ እየተሰሩ ያሉ ብዙዎቹ በሌበር ስራ ላይ የዋሉ አሁንም ይህኛው መንግስት ይዟቸው የቀጠለ የማህበራዊ ፍትህ ስራዎች አሉ። ግን ተጨማሪ የማህበራዊ ፍትህ ስራዎች ለመስራት ኢንክሪመንታል መሆን ነበረበት፣ አንዱ በአንዱ ላይ መደራረብ ነበረበት። ሁሉንም አንድ ላይ ለማምጣት መሞከራቸው ለአሉታዊና የስጋት ፖለቲካ እንዲሰራባቸው አድርጓቸዋል ነው እነዛኞቹንም የቆሙበት አላማ እኮ የሱ ነው። ያ ማለት ስለ ህብረተሰቡ ምን ይነግረናል? የአውስትራሊያ ህብረተሰብን ለማህበራዊ ፍትህ ቆመዋል ተብሎ ብዙ ጊዜ በቸርነት በለጋስነት ቢነገርም የሚተርፈው ላይ ከመስጠት በስተቀር ከራሱ ቀንሶ ለመስጠት ወይም ደግሞ ለጋራ የመቆሙን ሁኔታ የህብረተሰባችን ይህንን የማህበራዊ ፍትህ አቋም አጋልጧል። የሚለው መከራከሪያ እንዴት ነው? በእኔ ግምገማ እሱን ሙሉ በሙሉ የዚህ ምርጫ ውጤት የማህበራዊ ፍትህ እይታችን ማሳያ ነው ብሎ ለማለት ይከብዳል። ለምንድን ነው የሚከብደው? አዎ ፖሊሲዎቹ ለማህበራዊ ፍትህ ጥቅም የሚሰጡ ነበሩ። እነሱ ናቸው የተሰሩት። ግን ለማህበራዊ ፍትህ የቀረቡት ፖሊሲዎች ውድቅ መደረጋቸው ህዝቡ ለማህበራዊ ፍትህ ያለውን አመለካከት ያሳያል። እሱ ኦ ሊያሳይ ይችላል። ነገር ግን ከዛም በላይ ነው። አሁን የኛው ከዛም በላይ ነው። ለምን ምናልባት ህዝቡ እንደ ማህበራዊ ፍትህ ፖሊሲዎች ሳይሆን ያያቸው የዛኛው ግሩፕ የጥምረቱ ኃይል ባቀረበው መንገድ አይቷቸው ሊሆን ይችላል። የጥምረቱ ኃይል በመንገድ ያቀረባቸው ከላይኛው ቀምቶ ለታችኛው መስጠት ከማህበራዊ ፍትህ አንጻር ሳይሆን ከሪዲስትሪቡሽን አንጻር እንዲሁ ከላይ ወስደህ ከታች ማስጣት እንጂ እነሳሳልኝ የማህበራዊ ፍትህን ለማድረስ ሲወሰድካቸው አቋም አድርጎ አለማየት ይመስለኛል። እኔ ወደፊት እየተሰሩ ክሎዝሊ አናሊሲስ የሚሰጡ ሀይሎች ሲመጡ የምናየው ይመስለኛል። የእኔ ገማ ከሰው የፖሊሲዎቹ አምቢሸስ መሆን ያመጣው ጣጣ ነው ብዬ አምናለሁ። ሌላው አንዱ ለሌበር ድል መነሳትና ለጥምር መንግስቱ ሶስተኛ ጊዜ መመረጥ አንዱ ምክንያት የቢል ሾርተን በህዝብ ዘንድ ቅቡልነት አለ። በዛም የተነሳ ቢል ሾርተን ከአመራር ራሳቸውን አግለዋል። ቢል ሾርተንስ ምን ያህል አሉታዊ ተጽዕኖ አሳድረዋል በሌበር ጤት አለማግኘት ላይ? ሁለት አዲሱ ተመራጭ ሊሆኑ የሚችሉት ተብሎ ተስፋ ይጣለባቸው አንቶኒ አልበኒዚ ከስኮት ሞሪሰን ጋራ በምን መልኩ ሊነጻጸሩ ይችላሉ? ይላሉ ቢል ሾርትን በኩል እንደ እውነቱን ለመናገር ለተከታታይ ለሶስት ለአራት ዓመታት ኮሊዥኑ መሪዎች ጋር መሪ ለመሪ የሚያደርጓቸው ውድድር ሁልጊዜ ቢል ሾርትን ሁለተኛ ቦታ እያያዙ ነው የመጡት እና ፕሪፈርድ ሊደር አልነበሩም። ለምን የሚለው ብዙ መላመቶች አሉ። አንደኛው ለምሳሌ ሪሌተብል አይደሉም፣ ሰው ለሰው አፒል አያደረጉም ይባላል። እንግዲህ ያ በምንድን ነው የሚለካው፣ ለእኔ ግልጽ አይደለም። እኔ እንደ መሪ ከሚሰሩት ስራ አንጻር፣ እንደ መሪ ከሚያደርጉት እንቅስቃሴ ይሄ ድክመት አለ የሚል ምልህ ቫክዩም ኢንሳይደር ስላልሆኑ ላውቅ አልችልም ግን ከውጭ ሆኖ እንደሚያይ ሰው ግን እኔ ሰውየው ጠንካራ የስራ ሰው ይመስለኛል። በቅርብ እንደውም መጽሐፉን እያነበብኩ ነበር፣ ዛሬ ሶስት ዓመት አካባቢ የጻፈው መጽሐፍ። ይህ ማህበራዊ ፍትህ ላይ በተለይ ያለው ትኩረት፣ ትምህርት ላይ ያለው ለሰራተኛው ያለው ተቆርቋሪነት እንከን የሚወጣለት አይደለም፣ እንደ አንድ የፖለቲካ መሪ። ያ ለምንድን ነው በማህበረሰብ ውስጥ ገብቶ ፕሪፈር ሊደር ተመራጭ መሪ ሊሆን ያልቻለው ለእኔ ግልጽ አይደለም። ሪሌተብል መሆን ምን ማለት ነው? ተቀራቢ መሆን፣ ለህዝብ መቅረብ፣ ለህዝብ አፒል መሆን መለኪያው ምንድን ነው? ምን ቢያደርግ ነበር ይህ ሰው ፕሪፈር ሊደር የሚሆነው የሚለው ግልጽ አይደለም። በተለይ እንዳልኩህ የፓርቲ ፕሮግራማቸውን ሳነብ አሁን ይህን አምቢሸስ የሆነ የፖለሲ ፕሮግራማቸውን ሳይ ከዚህ የተሻለ አንድ መሪ ምን ማድረግ አለበት የሚለው እኔ ግልጽ አይደለም እና ምናልባት አልባዝኒ ተመርጠው አሁን ጋር ተወዳድረው ፕሪፈርድ ሊደር በሚለው መለኪያ መሰረት ወደፊት መምጣት ከቻሉ እና ሌበርን ሞር ወደፊት ማንቀሳቀስ ከቻሉ ምናልባት ጥሩ ፐርፎርም ሊያደርጉ ይችላሉ ብዬ ገምታለሁ። ግን የኔ አሁንም ስጋት ምንድ ነው፣ መልእክትን የማስተላለፍ ችግር አለ ብዬ አምናለሁ በሌበር ውስጥ። ፕሮግራም አላቸው፣ ታሪክ አላቸው፣ ራእይ አላቸው፣ ማድረግ የሚችሉትን ነገር ያውቃሉ። ግን ወደ ህዝብ ሲቀርቡ መልእክት በማስተላለፍ በኩል ችግር ያለ ይመስለኛል። አሁንም ይሄኛው ካምፔን ላይ ያየ ነው ይሄን ነው ለደረሰባቸው አሉታዊ ዘመቻ ለዛም በአግባቡ መልስ አልሰጡ መልስ ሳይሰጡ ምርጫው ደረሰ። አሁን ቢልሾርተን ወረዱ አሁን አልባዝን ቀንቷቸው ተመርጠው ወደ ፓርቲው መሪነት ሊመጡ ምናልባት ከቢልሸርተን የተሻለ መልክት የመሸጥ መልክትን በአግባቡ ለአድማጩ ለፓርቲው አመራር ለፓርቲው ተከታይ ለፓርቲው ደጋፊ ማድረስ መልክቱን በተገቢው ማድረስ ላይ በደንብ ከተሰራ የተሻሉ ሆነው ሊመጡ ይችላሉ ብዬ አስባለሁ። አዲሱ የስኮት ሞሪሰን መንግስትስ ለአውስትሬሊያ ምን የሚበጁ ነገሮችን ይዞ ሊመጣ ምን መከ ወን ይገባዋል ይላሉ። ፕሮግራም ይዘው ተወዳድረዋል። ምንም እንኳ ይሄ ነው የሚባል የፖሊሲ አማራጭ ባይዙም፣ በተለይ ክላይሜት ቼንጅ ላይ አንድ የሚያስመሰግናቸው ስራ ሰርተዋል። ምንድን ነው ያደረጉት? ሌበር ይዞ ስለመጣው የክላይሜት ቼንጅ ፕሮግራም እነሱ ብዙ ተቃውሞ አላቀረቡም። አሁንም ከምርጫ በኋላ ስለዚህ ጉዳይ ላይ የሚያወሩት ብዙ ከሌበር ፖሊሲ የራቅ አይደለም እና ክላይሜት ቼንጅ ላይ የተሻለ ነገር ወደፊት ቢሰሩ ጥሩ ይመስለኛል። የአየር ንብረት ለውጥ ላይ ሀያ ስድስት ፐርሰንት እና አርባ አምስት ፐርሰንት ታርጌት ነው ያላቸው በሁለቱ መካከል ያ ልዩነት ያለ መስሉትም ምናልባት አሁን የነ ቶኒ አበት መውጣት አንድ ትንፋሽ ሊሰጥ ይችላል። ስኮት ሞሪሰን እሱን ነው። ይሄ ወግ አጥባቂዎቹ በጣም ጫፍ የረገጡት ወግ አጥባቂዎቹ የሉ። ካሁን በኋላ ስለዚህ ወደ መሀል የሚመጡ ይመስለኛል አሁን ክላይሜት ቼንጅ በተመለከተ የነበራቸው ፖዚሽን ራይትስ ላይ ነው በጣም ሩቅ ላይ ነበሩ እና አሁን ወደ ሴንተር ራይት ሊመጡ ይችላሉ ወደ መሀል ሊመጡ ይችላሉ ከዛም በተጨማሪ አለም አቀፍ ሁኔታ ያስገድዳቸዋል እሱ አንድ ነው ሁለተኛው ነገር ግን ምናልባት ሌበር ስልጣን ባይወጣም ኮንሰርቫቲቦቹ ተቀብለው ይሰሩታል ብዬ ተስፋ የማደርገው የሆስፒታልና የትምህርት ቤት ጉዳይ በቅርብ በወጣ ሪፖርት መሰረት በተለይ በትምህርት ላይ የአውስትራሊያ የትምህርት ስርዓት ወደኋላ እየቀረ ነው ሌሎች ኦኢሲዲ ሀገራት ጋር ሲወዳደር የትምህርት ስርዓቱ ከጊዜ ወደ ጊዜ እየተንሸራተተ ነው ያለው እና ሌበር እዛ ላይ ኢንቨስት አደርጋለሁ ብሎ ነበር፣ አልተሳካም። ስለዚህ እነዚህኞቹ አሸንፈዋል። ያሸነፉት በሌላ ፕሮግራም ነው፣ ግን በሌላ ፕሮግራም ቢያሸንፉም ችግሩ ይሄዳል ማለት አይደለም። ስለዚህ ምናልባት ለችግሩ እውቅና ሰጥተው ትምህርት ላይ ያለውን ችግር ለመስራት እንቀሳቀሳሉ ብዬ ተስፋ አደርጋለሁ። ሶስተኛው ናሽናል ፓርቲ ውስጥ ጫፍ የረገጡ ጽንፈኞች እያቆጠቆጡ ነው በየአቃጫው እና ኮሊዥኑ በዚህ ላይ አቋም ወስዶ ለነዚህ ሰዎች ሰዎች ፎረም አለመስጠት ወደ መሀል መጥተው በሌላ ሀገር የምናየው ቀኝ ዘመም አክራሪ ፖለቲካ ወደ መሀል እንዳይመጣ መከላከል ቢችሉ ተስፋ የማደርገው አንዱ። ዶክተር ተበጄ ሞላ ስለ ቃለ ምልልሱ እናመሰግናለን። ታንክ ዩ። ካሳሁን አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።